Foreign Service Institute, M. Basic Course, Unit 36. Basic Sentences for Learning. ka Kamerika with Ethiopia Mechemetar. Addis <laughs> Abaka Gebautik and Watch Colonial. ኢትዮጵያ ውስጥ ብዙ ጊዜ መቆየት ታስባለህ? ተዘዋወረ፣ መዘዋወር፣ ይዘዋወራል። አዎ፣ ጠቅላይ ግዛቶቹን ሁሉ እየተዘዋወርሁ እስካይ ድረስ እቆያለሁ። ለመሆኑ ኢትዮጵያ ስንት ጠቅላይ ግዛቶች አሏት? ኤርትራ፣ በጌምድር፣ ባሌ፣ ወሎ፣ ሸዋ፣ ሲዳሞ ከፋ፣ ኢሉባቦር፣ ጐሙ፣ ጐፋ። ኢትዮጵያ አስራ አራት ጠቅላይ ግዛቶች አሏት። ስማቸውም በጌምድር፣ ጐጃም፣ ትግሬ፣ ወሎ፣ ሸዋ፣ አሩሲ፣ ሲዳሞ፣ ከፋ፣ ኢሉባቦር ጎሙ ጎፋ፣ ወለጋ፣ ሐረርጌ፣ ኤርትራና ባሌ ናቸው። ስፋት ከጠቅላይ ግዛቶች ሁሉ በስፋት የትኛው ይበልጣል? በስፋት ከሁሉ የሚበልጠው ጠቅላይ ግዛት አረርጌ ነው። ከሁሉም የሚያንሰው ጠቅላይ ግዛት ደግሞ አሩሲ ነው። አቶ ዮሐንስ፣ ከአሜሪካ ወደ ኢትዮጵያ መቼ መጣህ? አዲስ አበባ ከገባሁ ጥቂት ቀኖች ሆኖኛል። ኢትዮጵያ ውስጥ ብዙ ጊዜ መቆየት ታስባለህ? አዎ፣ ጠቅላይ ግዛቶቹን ሁሉ እየተዘዋወርሁ እስካ ድረስ ቆያለሁ። ለመሆኑ ኢትዮጵያ ስንት ጠቅላይ ግዛቶች አሏት? ኢትዮጵያ አራት ጠቅላይ ግዛቶች አሏት። ስማቸውም ቤገ ምድር፣ ጎጃም፣ ትግሬ ወሎ፣ ሸዋ፣ አሩሲ፣ ሲዳሞ፣ ከፋ፣ ኢሉባቦር፣ ጎሙጎፋ፣ ወለጋ፣ ሐረርጌ ኤርትራና ባሌ ናቸው። ከጠቅላይ ግዛቶች ሁሉ በስፋት የትኛው ይበልጣል? በስፋት ከሁሉ የሚበልጠው ጠቅላይ ግዛት ሐረርጌ ነው። ከሁሉም የሚያንሰው ጠቅላይ ግዛት ደግሞ አሩሲ ነው። አቶ ዮሐንስ ከአሜሪካ ወደ ኢትዮጵያ መቼ መጣህ? አዲስ አበባ ከገባሁ ጥቂት ቀኖች ሆኖኛል። ኢትዮጵያ ውስጥ ብዙ ጊዜ መቈየት ታስባለህ? አዎ፣ ጠቅላይ ግዛቶቹን ሁሉ እየተዘዋወርሁ እስካይ ድረስ እቆያለሁ። ለመሆኑ ኢትዮጵያ ስንት ጠቅላይ ግዛቶች አሏት? ኢትዮጵያ አስራ አራት ጠቅላይ ግዛቶች አሏት። ስማቸውም ቤጌ ምድር፣ ጐጃም፣ ትግሬ፣ ወሎ፣ ሸዋ፣ አሩሲ፣ ሲዳሞ፣ ከፋ፣ እሉባቦር፣ ጐሞ ጐፋ፣ ወለጋ፣ ሐረርጌ፣ ኤርትራና ባሌ ናቸው። ከጠቅላይ ግዛቶች ሁሉ በስፋት የትኛው ይበልጣል? በስፋት ከሁሉ የሚበልጠው ጠቅላይ ግዛት ሐረርጌ ነው። ከሁሉም የሚያንሰው ጠቅላይ ግዛት ደግሞ አሩሲ ነው።